ዋናው የኡጋንዳ ተቃዋሚ ድርጅት ፖሊሶች በተቃዋሚዎች ላይ እርምጃ የሚወስዱት በመጪው የካቲት ወር የሚካሄደውን ብሔራዊ ምርጫ ለማሰናከልና ፕሬዚደንት ዮዌሪ ሙሴቬኒ በስልጣን ላይ እንዲቆዩ ለማመቻቸት ነው ብለዋል። የእንግሊዝኛ ክፍል ባልደረባችን ጄምስ ባቲ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። የኡጋንዳ ፖሊሶች ትላንት በሀገሪቱ ምስራቅ ክፍል ቡኮ በተባለው ወረዳ ላይ ለፕሬዝዳንትነት የሚወዳደሩት ዋናው የተቃዋሚዎች መሪ ኪዛ ብሲጌ ደጋፊዎችን ለመበተን እንባ አስለቃሽ ጋዝና የጎማ ጥይት ተኩሰዋል። የሀገሪቱ ፖሊስ ጽሕፈት ቤት ቃል አቀባይ ትላንት ለተከሰተው ግጭት ተጠያቂዎቹ የተቃዋሚዎቹ መሪ ብሴጌና ደጋፊዎቻቸው ናቸው ብለዋል። በግጭቱ አንድ ፖሊስና ሁለት ሌሎች ሰዎች ቆስለዋል። ባለሥልጣኖች እንደሚሉት ችግር የተፈጠረው የተቃዋሚዎች መሪና ደጋፊዎቻቸው በተደጋጋሚ ማስጠንቀቂያ ቢሰጣቸውም ተፈናቃዮች ወደሚገኙበት ሰፈር የፖሊስ ከበባን ሰብረው በገቡበት ወቅት ነው። ሲጄ በበኩላቸው የምርጫ ዘመቻ ላይ በመሆናችን ሁለት የምርጫ ዘመቻዎች በአንድ ቦታ ላይ እስካልተካሄዱ ድረስ ደጋፊዎቻችን ባሉበት ሁሉ መድረስ አለብን ይላሉ። የምርጫ ዘመቻ ላይ በመሆናችን ደጋፊዎቻችን ባሉበት ቦታ ሁሉ የቻልነውን ያህል መድረስ አለብን። ሚዲያም ሆነ ህዝባዊ ስብሰባዎችን መጠቀም አለብን። ጥንቃቄ ማድረግ የሚያስፈልገው ዘመቻ በሚያካሄዱት ወገኖች መካከል ግጭት እንዳይነሳና ሁለት የተለያዩ ዘመቻዎች በአንድ ቦታ ላይ እንዳያደርጉ ነው። ብሔራዊው የምርጫ ኮሚሽን እንደሆነ የፕሬዝደንት ሙሴቬኒ አፈቀላጤ ነው። የፖሊስ ኮሚሽነርም ጭምር የሆኑት የፖሊስ ጽህፈት ቤት ቃል አቀባይ ፍሬድ ኢናንጋ ግን የተቃዋሚዎቹ መሪና ደጋፊዎቻቸው የምርጫ ዘመቻ ከመጀመሩ በፊት ስምምነት የተደረገባቸውን መስመሮች ጥሰዋል ይላሉ። የኡጋንዳ የአገር ውስጥ አስተዳደር ሚኒስትር ጄምስ ባባ ፖሊሶች በተቃዋሚዎቹ ላይ በወሰዱት እርምጃ በሀገሪቱ ህገ መንግስት መሰረት የፖሊሶችን ሚና በመከተል ነው ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል።